የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዛሬ አመሻሹን ባወጣው ጋዜጣዊ መግለጫ ባለፈው ሳምንት ከማክሰኞ ጀምሮ እስከ ሐሙስ ቀጥሎ ነበር ባለው ንጹሐን ዜጎች ላይ ባነጣጠረው የሆሮ ጉድሩ ወለጋ አሙር ወረዳ አገምሳ ከተማው የታጣቂዎች ጥቃት ቢያንስ ከ60 በላይ የከተማዋ ነዋሪዎች ሲገደሉ ከሰባ በላይ ከከባድ እስከ ቀላል የመቁሰል አደጋን አስተናግደዋል። እንደ ኮሚሽኑ መግለጫ ከ20 ሺህ በላይ የከተማዋ ነዋሪዎች ደግሞ ወደ ወረዳዋ ከተማ ኦቦራ ተፈናቅለዋል። በአካባቢው የነበሩ የመንግስት ጸጥታ አካላት አስቀድሞ ከስፍራው መነሳታቸው ዜጎችን ለጥቃት ዳርጓልም እንደ ኢሰመኮ መግለጫ። በኢሰመኮ ምርመራው የተሳተፉት የኮሚሽኑ የጅማ ጽሕፈት ቤት ኃላፊ በዳሳ ለሚሳ ለዶቼ ቬለ በሰጡት ተጨማሪ ማብራሪያ ነሐሴ 23 ቀን 2014 ዓ ም የኦሮሞ ነጻነት ሰራዊት በተለምዶ ኦነግ ሸኔ ተብሎ የሚጠራው የታጠቀ ቡድን የወረዳዋን ከተማ ኦቦራን ለመቆጣጠር ባደረገው ጥረት የተነሳው ግጭት በመስፋቱ ነው ለንጹሃን እልቂት መነሻ የሆነው። በርቀት የተሰራ የክትትል ስራ ነው። የአካባቢ ነዋሪዎች፣ ተጎጂዎች፣ የተጎጂ ቤተሰቦች መንግስት አካላትን አነጋግረን ነው እዚህ ሪፖርት ላይ ደረስ ነው። ችግሩ የሚጀምረው ከሀያ ሶስት በፊት ነው። ከዛ በፊት የመንግስት ጸጥታ ኃይሎች ከአካባቢ እንዲነሱ ተደርጓል ማለት ነው። እዛ የነበሩ መንግስት ወደቻን የሚላቸው አካባቢውን ይገቡና ሻን ያገምሳ ይገቡና ኦቦራን ለመቆጣጠር በሚያደርጉት ሂደት ላይ በሀያ ሶስት የአማራ ብሄር ተወላጅ በሆኑ ሰዎች ላይ ሶስት ሰዎች ነው ብለኛ ያገኘ ነው መረዳ እነሱ ላይ ጥቃት ይፈጽማሉ ማለት ነው። ከዛ በኋላ ከአእምሩ ወረዳ ካሮ አዲስ አለም አካባቢ ከዚህ በፊት ሌላ አካባቢ የነበሩ የታ Gracias. የአማራ ታጣቂዎች እንዲሁም ደግሞ ከአጎራባች ከአማራ ክልል ከቡሬ አካባቢ ታጣቂዎች ይገቡና ና በአገምሳ ሌሎችን ቀበሌዎች ላይ ጥቃት ፈጽሟል ማለት ነው። በአገምሳ ሰራ፣ ጀቦዶ፣ ቶምቤ፣ ደንገብ እና ሌሎችም መስር በሚሆኑ ቀበሌዎች ላይ ታድኮ ከስልሳ ሰዎች በላይ ሕይወታቸው አልፏል። ከሰባ በላይ የሚሆኑ ሰዎች ደግሞ ቆስለዋል። ከአጎራባች ክልልም ጭምር የታጠቁ አካላት መጡ ያሉኝ ኢሰመኮ ባለው መረጃ መንግስት ያስታጠቃቸው ታጣቂዎች ናቸው ወይስ በኢ መደመኛ አኳን የሚንቀሳቀሱ ናቸው? ምንድን ነው የለያችሁት? እዚህ ላይ መንግስት አስታጥቆ ምልክ አይመስልንም። እንግዲህ እኔ ያህል በአንድል እንኳን ግን የታጠቁ ሰዎች ተሻግሮ ነው ጥቃቱን የፈጸሙት ለማለት ያህል ነው። ማንነታቸው አይታወቅም። ከዛ ታጥቆ የገቡ ነው ብለው የኛ አሁን እገሌ እገሌ ማለት ከባድ ነው። ገና ፋርደር ምርመራ የምናደርግበት ስለሆነ የአሁኑ ኮንሰርናችን ብቻ ለመግለጽ ነው መንግስት ኢንተርቬን እንዲያደርግ፣ ሁለተኛ ደግሞ ለተጎዱ ሰዎች ኢንተርቬንሽን እንዲፈጠር ነው። ዋናው ምርመራ ገና የሚቀጥል ይሆናል ማለት ነው። በነዚህ የሁለት ቀናት የታጣቂዎች ጥቃት በአካባቢ አካባቢው የሚኖሩ የኦሮሞ ተወላጆች ላይ የግድያ ዝርፊያና ማፈናቀል ተፈጽመዋል። እንደ ኃላፊው ገለጻ የተገደሉት ነዋሪዎች ናቸው፣ እዚ አካባቢ የሚኖሩ ኦሮሞች ናቸው። ከብቶቹን ዘርፎ የሄዱት ስንማን ናቸው። ስታትኮ ጥቃት የተፈጸሙ ሰዎች ሌሎችን የሚያገኙትን ነገር ወስዶ ነው የሄዱት። ኢሰመኮ በመግለጫ አክሎም የደህንነት ስጋት ያልተቀረፈባቸው አካባቢዎች ውስጥ የሚንቀሳቀሱ በዞኑ ውስጥ ካሉ ወረዳዎች በጃርደጋ ጃርቴ፣ ኪረሙና አብ ደንጎሮ ወረዳዎች ተመሳሳይ ጥቃት ሊፈጸሙ እንደሚችሉ ስጋቶች አሉኝ ብሏል። በመሆኑም የመንግስት ውስጥ የጸጥታ ኃይሎች ወደ አካባቢዎቹ እንዲሰማሩና ሰላምና ደህንነትን በማረጋገጥ ነዋሪዎችን ወደ ተረጋጋ ሕይወት የመመለስና ተገቢውን ምርመራ አድርጎ ተጠያቂነትን ማስፈን ይገባልም ነው ያለው። የጸጥታ አካላትን ወደ ሌላ ሲያነሳ ተክቶ ማንሳት አለበት ነው ። ምክንያቱም ጸጥታ አካላት በቦታው የነበሩት የጸጥታ ስጋት ስለነበረ ነው። አሁንም ተመሳሳይ ሁኔታዎች ይፈጠራሉ ወይ ደግሞ እንደዚያ ሊፈጠሩ ይችላል የሚል ስጋቶች ከተለያዩ አካላት ስበሰብ ነው መረጃ በአሁኑ ባለነው መረጃ፣ ዛሬም ለማጣራት ሙከራ አድርገናል። የኦሮሚያ ልዩ ኃይል በቦታው ላይ እንደደረሰ ለማወቅ ችለናል። ሌሎች አካባቢዎችም መዳረስ አለበት የምነሳ ለመስበት ነው። የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ኮሚሽኑ ስለ ጉዳዩ ክትትል ማድረጉን የሚቀጥል መሆኑንና በሰላማዊ ሰዎች ላይ የደረሰው ጥቃት እንዳሳሰባቸው በሪፖርቱ ተመላክቷል። የመንግስት የጸጥታ አካላት ስምሪት ሲደረግም የነዋሪዎች ደህንነት የመጠበቅ መብት ለአደጋ እንዳይጋለጥም አሳስበዋል። ኢሰመኮ መግለጫ ያወጣበት ስለ ጥቃቱ ከዞንና ከክልል የጸጥታና የኮሚኒኬሽን ኃላፊዎች ተጨማሪ መረጃ ለማግኘት ያደረግነው ጥረት ግን ዛሬም አልተሳካም። ለዶቼ ቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ